በደራሼ ምክንያት ባለሥልጣናትና ሌሎችም ታሰሩ። በደቡብ ክልል ደራሼ ልዩ ወረዳ ውስጥ ለህይወት መጥፋትና ለንብረት ውድመት ምክንያት በሆነ ባለፈው ግንቦት የተፈጠረ እውከት ጠርጥሬያቸዋለሁ ብሎ በያዛቸው 300 ሰዎች ላይ የከፈተውን ምርመራ ማጠናቀቁን የክልሉ የሰላምና ጸጥታ ቢሮ አመልክቷል። መደበኛ እንቅስቃሴ እያደረጉ መሆናቸውን ለአሜሪካ ድምፅ በስልክ የተናገሩ ነዋሪዎች አሁንም ቢሆን አልፎ አልፎ የተኩሱ ድምፅ ግን እንደሚሰማ ተናግረዋል። ልዩ ወረዳውን በዞን ለማደራጀት ከሚቀርበው ጥያቄ ጋር ተያይዘው በተነሳ እውከትና በተፈጸመ 72 የፌዴራል ፖሊስና ክልል ልዩ ኃይልና አባላት አራት ባለስልጣናት መገደላቸውን ቢሮው ለአሜሪካ ድምፅ ገልጾ የምርመራው የደረሰበት ደረጃ ግን ክስ ለመመስረት እንደሚያስችለው ነው የጠቆመው። ተጠርጥረው ከተያዙት መካከልም የክልልና አካባቢ ባለስልጣናት እንዲሁም የፖሊስ አባላት እንደሚገኙበት ታውቋል። ዮናታን ዘብዴዎስ ከሐዋሳ ተከታዩን አጠናቅረዋል። በምክትል ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የክልሉ የሰላምና ፀጥታ ቢሮ ኃላፊ አቶ አለማየሁ ባውዲም በክልሉ የሕዝብ ጥያቄ ጠልፎ የእውከትና የግጭት መንስኤ ያደረጉ ኃይሎች በሕግ እንዲጠየቁ እየተደረገ ነው ሲሉ ዛሬ ለአሜሪካ ድምፅ ተናግሯል። ከዞን አደረጃጀት ጥያቄ ጋር በተያያዘ በደራሸ ልዩ ወረዳ በተፈጠረው እውከትና አቶ አለማየሁ አሰቃቂ ባሉት ግድያ ተጠረጠሩ ከአራት መቶ ሀምሳ በላይ ተጠርጣሪዎች መያዛቸውን አስታውቀዋል። ወደ ሶስት መቶ የሚሆኑ ተጠርጣሪዎች ዝርዝር ማስረጃ ተሰብስቦ ክስ ለመመስረት ጥረት እየተደረገ ነው ያለው ገዳዮችን ማስተርማይንድ ሆነ ያስተባበሩትን፣ ይህን ጉዳይ ጊዜ ወስዶ አቅዶ የመሩት ሰዎች ተይዘዋል። በዚህ ወንጀል ውስጥ የመንግስት ባለስልጣናት እና የጸጥታ ኃይሎች ጭምር መሳተፋቸውን ገልጿል። ሰባት የሚሆኑ የፖለቲካ አመራሮችን ይዘናል። ከክልል እስከ ልዩ ወረዳ ያለ እስከ ቀበሌ ያለ የድራሸው ጉዳይ ላይ ማለት ነው። የጸጥታ ተቋማችን እዚህ ውስጥ ተሳታፊ ነው የነበረው። ይሄ ላይ እርምጃ ወስደናል። ከፌደራል ተቋማት በክደት የመጡ የጸጥታ አካላት አሉ። የመደበኛ ፖሊስ ከሀያ ሶስት በላይ ተሳትፎበታል። ህግ ታስከብራለ ተብሎ ትምህርት የተሰጠው ኃይል ማለት ነው። ከዚህ ችግር ውስጥ መውጣት እንዲቻል የእርምት እርምጃ እየተወሰደ ነው ያሉት አቶ አለማየሁ በደቡብ ኦሞዞን ሁከት ውስጥም የተሳተፉ ግለሰቦች በህግ እንዲጠየቁ ለማድረግ ህጋዊ ሂደቶች በመካሄድ ላይ ናቸው ብሏል። ወደ 313 የሚሆኑ ከአንድ ሺህ በላይ ከተያዙ ሰዎች ውስጥ ምርመራ እያጣራን የዲተራንሱ አካልም ስለነበረ የዛን የተለያዩ እንቅስቃሴዎች ስለነበሩ በርከት ያሉ ሰዎች ተይዞን የነበሩት ግን በዋናነት የጉዳዩን ያስተባበሩና በተለይ የዜጎችን ንብረት ያወደሙ ዜጎችን ያፈናቀሉ፣ በቅድም በተግባር ያፈናቀሉ ኃይሎች ተለይቶ ማስረጃ ተሰብስቧል። ምርመራው በጣም በጥምር ውጤታማ በሆነ መንገድ እየሄደ ነው ያለ በቀጠናው በሌሎች አካባቢዎችም የፖለቲካ ያሉትን ትርፍ ለማግኘት ተንቀሳቅሷል ባሏቸው ኃይሎች ላይም እርምጃ ተወስዶባቸዋል ሲሉ ተናግሯል። በደራሼ ልዩ ወረዳ ስለተገደሉ የመንግስት ጸጥታ ኃይሎች የተለያዩ ቁጥሮች እስከ ዛሬ ድረስ ሲነገሩ የቆየ ሲሆን ገና በመጣራት ላይ ነው ከተባለው ሲቪሎች ውጭ ከሰባ ሁለት በላይ የፌደራል ፖሊስ አባላትና የክልሉ ልዩ ኃይሎች መገደላቸውን ይፋ አድርገዋል። የጉዳት መጠን ተለይቷል። አራት የሚሆኑ ሲቪል ካድሬዎች የወረዳ አመራር የነበሩ ተገለዋል። አስተዳዳሪን ጨምሮ ንፁዓን ዜጎች እንደዚሁ ተገለዋል። እሱን ኦረዲ እያደራጀን ነው የለቀምን ነው አልተጠናቀቀም። አስቀያሚ በሆነ መንገድ ግድያዎችን ሲፈጽሙ ስለነበር ማለት ነው። የኦሎሞስት ሚሊተሪዎቻችን በርከት ያሉ ተሰውተዋል። በጣም አሳዛኝ ነው ከሰባ ሁለት በላይ ሚሊቴሪ ተሰውቷል። የፌዴራልም የክልሉም ማለት ነው። በወረዳው የተፈጸመውን ሁከትና አስተዳዳሪው መገደላቸውን ተከትሎ ከክልሉ ልዩ ኃይል አባላት ከፌደራል ፖሊስና ከአገር መከላከያ ሰራዊት የተወጣጡም ጥምር ወታደራዊ እዝ ወረዳውን መቆጣጠሩ ይታወሳል። ይሁንና በወረዳው የጋቶ ቀበሌ ነዋሪ መሆናቸውን የተናገሩት አቶ ተፈራ ታከለን አካባቢው ወደ ሰላማዊ እንቅስቃሴ መመለሱም ተናግሯል። በርግጥ መጀመሪያ ላይ በጣም ተጨናንቀን ነበረ። ከበዝ ንብረታችንም ሁሉ ተፈናቅለን ነበረ። ግን አሁን የታሰሩ ሰዎችም ያላግባብ ዝም ብሎ ታስሮ ነበረ ግን አሁን እየተለቀቁ ነው። ግን አካባቢያችን አሁን ከበፊቱ ቀል ያለ ደህና ነው የሚል አዝማሚያ ያለ ስማቸውን መጥቀስ ያልፈለጉ ሌላ የወረዳው ነዋሪ በበኩላቸው አልፎ አልፎ ከሚሰማው ከቶክስ ድምጽ ውጭ የተለየ የጸጥታ ችግር አለመኖሩን በስልክ ለአሜሪካ ድምፅ ተናግሯል። በደራሽ ልዩ ወረዳ የሰው ህይወት እንዲያልፍና ንብረት እንዲወድም ምክንያት የሆነው ሁከት በመያዝ 17 2014 ዓ ም የተቀሰቀሰው ልዩ ወረዳውን ጋርዱላ በሚሉት አዲስ ዞን መተካት ይፈልጋሉ በሚባሉ ቡድኖች መሆኑን መዘገቡ ይታወሳል። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዲዮስ ሐዋሳ።